የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ። ዛሬ ቀኑ ማክሰኞ ነው፣ ሐምሌ 30 2011 ዓ ም አብራችሁን ካመሻችሁ ከምሰሟቸው ጥንቅሮች መካከል በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል። ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። ገርል ኮዲንግ የተሰኘው ድርጅት ኃላፊና ከአሰልጣኞቹ መካከል አንዷ የሆኑትን በተለይ ማበራን የሰማናቸው ዝርዝሩ ቆየት ብሎ ይሰማል። ህጋዊ መኖሪያ ፈቃድ ሳይኖራቸው በተለያየ ሀገራት በችግርና በእስር ቤት የነበሩ ከ112000 በላይ ዜጎችን በአንድ ዓመት ውስጥ ወደ ኢትዮጵያ እንዲመለሱ ማድረጉን የሚመለከት ዘገባና ሌሎችንም ይዘናል። ከዚህ ሁሉ በፊት ግን አጫጭር ዜናዎች እናሰማችኋለን። ኤደን ገርመውና ሀብታሙ ስዩም አብረናችሁ እናመሻለን። ከዜናው ጋር ተመልሰን መተናል የፌዴራል ከፍተኛ ፍርድ ቤት የቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ሀላፊ የነበሩት አቶ ቢኒያም ተወልደ በዋስ እንዲፈቱ ተፈቀደ ውሳኔው ግን ተግባራዊ የሚሆነው ከአስር ቀናት በኋላ እንደሚሆን ታውቋል አቃቤ ህግ በሙስና ወንጀል ክስ የተመሰረተባቸው አቶ ቢኒያም ተወልደ በሰላሳ ሺ ብር ዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ የፌዴራል ፍርድ ቤት ቢወስንም አቃቤ ሕጉ ግን ተከሳሽ ቢፈረድባቸው ከአስር ዓመት በላይ ሊፈረድባቸው ስለሚችል ይግባኝ ይጠይቃለሁ ብላል። ዘገባው የመለስካቸው አመሃ ነው። በአማራ ክልል ሰኔ አስራ አምስት ቀን ተሞከረ ከተባለው መፈንቅለ መንግስት ጋር ግንኙነት አላቸው ተብለው ተጠርጥረው በቁጥጥር ስር የሚገኙ የጸጥታ ኃላፊዎችንና የግለሰቦችን ጉዳይ በትናንትናው ዕለት የባህር ዳር ከተማ ፍርድ ቤት ተመልክቷል። ፖሊሶች ተጨማሪ የ28 ምስክሮችና የተወሰኑ የሰነድ ማስረጃዎችን ማየታቸውን ለፍርድ ቤት አስታውቀዋል። ተጨማሪ ምርመራውን ባለመጨረሳችን ግን እንዲሁም ደግሞ የፎረንሲክ ውጤቶችም ስላልደረሱልን ተጨማሪ የ14 ቀን የጊዜ ገደብ ይሰጠን ሲሉ ፍርድ ቤቱን ጠይቀዋል። የተጠርጣሪ ጠበቆች በበኩላቸው በተጠርጣሪዎች ላይ ምስክሮች አለመገኘታቸውና ደንበኞቻቸው ቢወጡ በቴክኒክና በስልክ ምርመራ ላይ ምንም ተጽዕኖ የማያሳድሩ መሆናቸውን ጠቅሰው የጊዜ ቀጠሮው ውድቅ እንዲሆን ጠይቀዋል። ፍርድ ቤቱም ግራቀኙን ሰምቶ የፖሊስን ተጨማሪ ቀነ ቀጠሮው ውድቅ አድርጎ ተጠርጣሪዎች ክስ እስኪመሰረትባቸው መሰረትባቸው እስከ ነሐሴ 13 ድረስ በማረሚያ ቤት ይቆዩ ብሏል። ዘገባው የአስቴር ምስጋናው ነው። በዚህ በዩናይትድ ስቴትስ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በገፍ ተኩስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛ እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለው እምነትም በጥብቅ አውግዟል መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። ይሁንና ትራምፕ ጥብቅ የመሳሪያ ቁጥጥር እንዲደረግ እየጠየቁ አይደለም። ፕሬዚዳንቱ የሚያሰሙት ጸረ ፍልሰት በተለይም በሜክሲኮ ተወላጆች ላይ የሚያሰሙት ልፈፋ በሀገሪቱ ለሚታየው መርዛማ ድባብ አስተዋጽኦ አድርጓል የሚሉት ነቃፊዎች ምላሽ አ አልሰጡም። ፕሬዚዳንት ትራምፕ ትናንት በዋይት ሀውስ ቤተ መንግስት ይህን ያሉት በአስራ ሶስት ሰአታት ልዩነት በኤልፓሶ ተክሳስና በደይተን ኦሃዮ በተፈጸሙ የገፍ ተኩሶች ቢያንስ ሰላሳ አንድ ሰዎች ከተገደሉና ብዙዎች ከቆሰሉ በኋላ ነው። በኤልፓሶና በደይተን የገፍ ተኩስ የከፈቱት ብቸኛ ግለሰቦች ናቸው። ትራምፕ አያይዘውም ሀገራችን ዘረኝነትን፣ አለመቻቻልና የነጮች የበላይነትን እምነትን በሙሉ ድምጽ ማውገዝ አለባት ብለዋል ባለፈው ቅዳሜ ከሜክሲኮ ጋር በሚዋሰነው የአሜሪካ ድንበር ላይ ባለው የኤል ፓሶ በሚገኘው የዎልማርት መደብር ላይ በገፍ ተኩስ በመክፈት ተጠርጥሮ የተያዘው ስሙ ማኒፌስቶ ጥላቻ እንደሚያንጸባርቅ መሰረት በማድረግ ነው ያሉት ፕሬዚዳንቱ። ሰሜን ኮሪያ ዛሬ ማለዳ ላይ በአዲስ መልክ የባልስቲክ ሚሳይሎች ዙር ተኩሳ ባህር ላይ አርፈዋል። በያዝነው ሳምንት ለመጀመረው የዩናይትድ ስቴትስ እና የደቡብ ኮሪያ ወታደራዊ ልምምድ ምላሽ አዲስ ጎዳና ልወስድ ችላለሁ ስትልም ሰሜን ኮሪያ አስጠንቅቃለች። ሰሜን ኮሪያ ሁለት የአጭር ርቀት ቦሊስቲክ ሚሳይሎችን የተኮሰችው ከደቡብ ሆንጓይ ክፍለ ሀገር መሆኑን የደቡብ ኮሪያ ኢታማዦር ሹም ባወጡት መግለጫ ጠቁመዋል። ሚሳይሎቹ 450 ኪሎ ሜትር በሚሆኑ ርቀት ተምዘግዝገው ወደ 37 ኪሎ ሜትር ከፍታ መድረሳቸው ተገልጿል። ሆንግ ኮንግ ውስጥ ከሁለት ወራት በላይ ለሆነ ጊዜ ሲካሄድ የቆየው ከባድ ተቃውሞ ከተማይቱን ማሽመድመዱን መሰረት በማድረግ ቻይና ለተቃውሞ ሰልፈኞቹ ከባድ ማስጠንቀቂያ ሰጥታለች። የቻይና መንግስት የሆንግ ኮንግ እና ማካዎ ጉዳይ ጽሕፈት ቤት ጋር ቃል አቀባይ ያንግ ጓንግ ዛሬ ቤዥንግ ውስጥ ለጋዜጠኞች በሰጡት መግለጫ የከባድ ተቃውሞ ሰልፎቹ መሪዎች ከቅጣት እርምጃ እንደማያመልጡ ተናግረዋል። ለሳምንታት ያክል ሲካሄዱ የቆዩት ከባድ የተቃውሞ ሰልፎች የገንዘባዊ ተቋማት ማዕከል በሆነችው ሆንግ ኮንግ የከፋ ፖለቲካዊ ቀውስ አስከትለዋል። እንደ ኤሮፓውያን አቆጣጠር በ1997 ዓ ም ብሪታንያ ሆንግ ኮንግን ለቻይና ካስረከበቻት ወዲህ ሆንግ ኮንግ ህን ያክል የከፋ ቀውስ ገጥሟት እንደማያውቅ ተዘግቧል። ተከሳሾች ለፍርድ ሂደት ወደ ቻይና እንዲላኩ የሚፈቅደው የሕግ ረቂቅን በመቃወም ነበር የተቃዋሚ እንቅስቃሴው ባለፈው ሰኔ ወር የተጀመረው። አሁን የሕግ ረቂቁ የተዘረዘ ቢሆንም ተቃውሞ እንቅስቃሴው ሰፍቶ የተሻለ ዴሞክራሲ ወደ መጠየቅ አምርቷል። ቃል አቀባይ ያንግ ጓንግ ከጥቂት ወንደልኞች ቡድን ሆንግ ኮንግን ወደ አደገኛ ጉድጓድ ገፍትሯል ካሉ በኋላ ትዕግስታችን በድክመት ባይገምቱት ይሻላል በእሳት የሚጫወቱትም በዛ ያልቃሉ ሲሉ አስጠ ተጠንቅቀዋል አድማጮች፣ ለሰዓቱ የያዝናቸውን ዜናዎች ጨርሰናል። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን ቆዩ። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ከአድማስ ተሻገሩ እንላችኋል። ጋቢና ቪኦኤ ስ ወደ ቀደመው ዘገባ እናምራ። በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይንም ቅመራ ስልጠና ተጠናቋል። ዩኮድ ገርል የተሰኘ በአሜሪካ የሚገኝ ድርጅት በዚሁ በተቋቋመው የኢትዮጵያ የሴቶች የመብት ማዕከል ጋር በመተባበር ነው ከ23 የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች ስልጠና የሰጡት በውጭ ሀገራት የሚገኙ ሌሎች ኢትዮጵያውያንም በመሰል የቴክኖሎጂና የክህሎች ሽግግር ተግባራት እንዲሳተፉ የሳይንስና ከፍተኛ ትምህርት ሚኒስቴር ደኤታ ፕሮፌሰር አፈወርቅ ካሱ ጥሪ አቅርበዋል። በውጭ የሚኖሩ ኢትዮጵያውያን ሀገር ውስጥ ካሉት ጋር ከተቀናጁ የተለያዩ ክፍተቶችን መሙላት እንደሚችሉ ስልጠናውን ያስተባበሩት ተናግሯል። እስክንድር ፍሬ ተከታዩን ዘገባ ልኳል። የኮምፒውተር ኮዲንግ ወይም ቅመራ ሥልጠናው ለ130 ታዳጊ ሴቶች የተበረከተ የክረምት ስጦታ ይመስላል። ከመደበኛው የትምህርት መርሃግብር ውጪ፣ በዘርፉ ቀደምቶች፣ በተሻሉ የመርጃ መሳሪያዎች፣ በላፕቶፕ ስጦታዎች ታጅቦ የቀረበ ከ23 የአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ 130 ታዳጊ ሴቶች ለአምስት ቀናት በተካሄደው በዚህ ሥልጠና ተካፍለዋል። የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት እንደዚሁም መቀመጫውን በዩናይትድ ስቴትስ ካደረገውና ለትርፍ ካልተቋቋመው ዩኮድ ገርል ጋር በመተባበር ነው ስልጠናውን ያካሄዱት። የዩኮድ ገርል መስራችና ስራ አስኪያጅ ቤተለይም አበራ ግሩምበርግ በሶፍትዌር ኢንጂነሪንግ ዘርፍ ተሰማርተው ከሁለት አስርት ዓመታት በላይ የሰሩ በቆይታቸውም አንቱ ለመባል የበቁ ባለሙያ ናቸው። ኢትዮጵያውያን ታዳጊ ሴቶች ወደ ሶፍትዌር ኢንጂነሪንግ ዘርፍ ለመግባት እንዲበረታቱ የሚያግዝ ስልጠና ለመስጠትም ነው በሳይንስና ከፍተኛ ትምህርት ሚኒስቴር ግብዣ ጭምር ከአሜሪካ ወደ አዲስ አበባ የመጡት። ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምዳቸውን ጭምር አካፍለዋል። ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር አራት ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅዲሳም እዚህ ይገኛሉ። የመጀመሪያ ፕሮፌሰሬ። ከዛ ውስጥ ከስታቲስቲክስን ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማር ይቅርና ኮምፒውተር መባለን አይተነው አናውቅም ነበረ። እንኳን በእጃችንም ነክተነው አናውቅም ነበረ። እንደምታዩት በጣም አይታችሁችም የማታውቁት ሊሆን ይችላል። በዚህ ደረጃ አይቢኤም ቦክስ ቦክሲ መሽን፣ በዛ ቤዚክ የተባለ ፕሮግራም ስትራክቸርድ ፕሮግራሚንግ ላንጉጅ፣ ፎርትራን፣ ፓስካል ነው የተማርነው። እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ ዕድለኞች ናችሁ። እራሳችሁን ፈትሻችሁም የሕይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብ የሚሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው ካሜራዎችን እና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምፅ አብራርተዋል። በተለይ እነዚህ የመጀመሪያዎቹ ኢናጎሪያ የመጀመሪያዎቹ ምረቃ ልጆች ስለሆኑ እነሱን ወደፊት ኮምፒውተር ሳይንስ ሜጀር እስከሚያደርጉ ድረስ አንለቃቸው እነሱን መንከባከባቸውንም ትቀጥላላችሁ። ይሄ ስልጠና ለነሱ በየአመቱ ይሰጣል ነው ወይ? እንዴት ነው? በየአመቱ እኛ እንግዲህ የምናደርገው በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው እየወስዱታል። በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማትረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የአስረኛ ክፍል ተማሪ ኤደን ምትኩ ይህንኑ ነው የምታብራራው። ለምሳሌ አሁን በኮድ ጋር እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምንችል የቨርቹዋል ሪያልቲ ድሮን ማስነሳት ማለት ነው። ለምሳሌ ለአድማጮች ግልጽ ነው ማድረግ ድሮን ማስነሳት ማለት ድሮን ማለት በመጀመሪያ ካሜራ ነው። ብዙ ጊዜ ወደ ላይ ከላይ የተሽከረከረ የሚቀርጽ ካሜራ ነው። ተንቀሳቃሽ ነው፣ ተንቀሳቃሽ ካሜራ ነው። አሁን ብዙ ጊዜ አሁን እዚህ ጋ እንደምና የሚቀርጹት በኖርማሊ ቁጭ አድርገው መሬት ላይ በሚታይ ካሜራ ነው። ነገር ግን አሁን እዚች ጋ ወደላይ በኮምፒውተር ኮምፒውተር ተቆጣጥረን ምናምን ነገር ወደ ላይ ማብረር እንችላለን። ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽም እየተሽከረከረ ለምሳሌ አሁን ክሎኳይዝ ዘጠና ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሷን መስፈርቶች ካሟላን ዘጠና ዲግሪ ሮቴት እያደረገ ሁሉንም እያካለ ሊገልጽልን እንትን ሊያነሳልን ይችላል ማለት ነው። ስለ እሷ አነሳስ በፊት አላቅም ነበረ። ስለነሱ ስለነሱ ነገር ጥሩ ቀት አግኝቻለሁ። እስክንድር፣ እናመሰግናለን። አድማጮቻችን፣ የዚህን ዘገባ አጭር ክፍል ነው አሁን የሰማችሁት። ረዘም ያለውና ተጨማሪ ሀሳቦች የተስተናገዱበት ዘገባ በድረ ገጻችን ላይ ይቀመጣል። እናመሰግናለን። አድማጮች፣ እየሰማችሁ ያላችሁት ጋቢና ቪዮን ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ህጋዊ መኖሪያ ፈቃድ ሳይኖራቸው በተለያየ ሀገራት በችግርና በእስር ቤት የነበሩ አንድ መቶ አስራ ሁለት ሺህ በላይ ዜጎችን በአንድ ዓመት ውስጥ ወደ ኢትዮጵያ እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። ከእነዚህ ውስጥ ሀያ አራት ሺዎቹ እስር ቤት ውስጥ የነበሩ ናቸው ተብሏል። በሌላ በኩል ዜጎች በህጋዊ መንገድ ወደ መካከለኛው ምስራቅ አገራት ሄደው እንዲሰሩ በተደረገው ስምምነት የመጀመሪያ ዙር ተጓዦች ከቀናት በፊት ሳዑዲ አረቢያ ገብተዋል ተብሏል። ጽዮን ግርማ የውጭ ጉዳይ ሚኒስቴር ቃል አቀባይ የአቶ ነቢያት ጌታቸውን አነጋግራ ተከታዩን ዘገባ ይዛለች። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው መስሪያ ቤታቸው በአንድ ዓመት ጊዜ ውስጥ ልዩ ትኩረት ሰጥቶ ባከናወነው ዜጋ ተኮር ስራ በተለያዩ ሀገራት የነበሩ አንድ መቶ አስራ ሁለት ሺ ስድስት መቶ አስራ አምስት ዜጎችን ወደ ሀገር ውስጥ ማስገባቱን ገልጸዋል። በዚህ በዜጋ ተኮር ዲፕሎማሲ ላይ በተለያዩ ሀገራት ያሉ በችግር ላይ የሚገኙ ዜጎቻችንን በፈቀደኝነት ወደ ሀገራቸው የሚመለሱ የማድረግ ስራዎችን ነው እና ላይ የተጠቀሰው በዚህም እስረኞች ብቻ ሳይሆኑ በተለያየ መልክ በህጋዊ መኖሪያ ፈቃድ ሳይኖራቸው በተለያዩ ሀገራት የሚገኙ ሀገር መንግስት ከሀገር እንዲወጡ የተባሉ ዜጎችን ያጠቃለል ቁጥር ነው ይሄ በአመት ውስጥ የተጠቀሰው። ሌሎቹ ደግሞ በዚሁ በህገወጥ መንገድ እየኖራቸው ነው በሚል በእስር ቤት ውስጥ የነበሩ ከየሀገራቱ መንግስታት ተወካዮች ጋር በሚደረግ ድርድር ተፈተው እንዲመለሱ የተደረጉ ናቸው። እንግዲህ የኒህ የጎረቤት ሀገራት ቁጥር በአመት ውስጥ የተጠቃለለ ቁጥር ከጎረቤት ሀገራት የተመለሱ ዜጎችን ይጨምራል። በአብዛኛው ደግሞ ወደ መካከለኛው ምስራቅ ውስጥ ይኖሩ የነበሩ ዜጎችን የሚጨምር ነው ነው ማለት ነው። ከእነዚህ አንድ መቶ አስራ ሁለት ሺ ስድስት መቶ አስራ አምስት ውስጥ ሀያ አራት ሺ ሰባት መቶዎቹ እስር ቤቶች ውስጥ የነበሩ ሲሆኑ ቀሪዎቹ ህጋዊ መኖሪያ ፈቃድ የሌላቸውና በደረሰባቸው ችግር ምክንያት ወደ ሀገራቸው ለመመለስ የጠየቁ ናቸው። በህመም ላይ የነበሩ በዚህ ቁጥር ውስጥ ተካተዋል። ተመላሾቹ ከየት ከየት ሀገር እንደተመለሱ አቶ ነቢያት ያስረዳሉ። ብዙዎቹ የጎረቤት ሀገሮች አሉ። በቁጥር ግን አብዛኛውን ቁጥር የሚይዘው መካከለኛው ምስራቅ በዋነኛነት ሳውዲ አረቢያ ነው። ሳውዲ አረቢያ የሚገኙ ዜጎች፣ ሌሎች ከየመን አካባቢ እንደዚሁ የተመለሰው ይኖራሉ ከጅቡቲ፣ ከሊቢያን በተወሰነ ደረጃ ሌሎች ደግሞ ከዚህ በደቡብ አፍሪካ አቅጣጫ በኬንያ፣ ከታንዛኒያ ማላዊ እስከ እስከታች ድረስ እስከ ደቡብ አፍሪካ ባለው መስመር ውስጥ እንዲሁ በተለያዩ ህገወጥ አዘዋዋሪዎች ወደዚህ አካባቢ ሲንቀሳቀሱ የነበሩና እስር ቤት ውስጥ የነበሩ ተፈታይ የመጡበት በሌላ በኩል ባለፈው ሐምሌ ወር ብቻ ኢትዮጵያውያኑ ወደ መካከለኛው ምስራቅ ሀገራት አስከፊ የሆነ የበረሃ ላይ ጉዞ ሲያደርጉ ባህር ውስጥ እየሰጠሙ ሞተዋል። በጉዞ ላይም ከሶስትና ከአራት ጊዜ በላይ ከመሸጥ ጀምሮ ዘግናኝ የሆነ ጥቃት እንደሚደርስባቸው ይናገራሉ። እንደ ዓለም አቀፉ የፍልሰት ድርጅት አይኦኤም ሪፖርት መሰረትም ፍልሰተኞቹ አገር ውስጥ ከገቡ በኋላ ተመልሰው በዚህ አስከፊ ጉዞ ለመሻገር እንደሚሞክሩ ይፋ አድርጎ ነበር። እነዚህ የገቡት ስደተኞች ተመልሰው እንዳይወጡ የኢትዮጵያ መንግስት ምን ያደርጋል? በሚል አቶ ነቢያት ተጠይቀዋል። የውጭ ጉዳይ ሚኒስቴር በውጭ ያሉ ዜጎች ለተለያዩ እንግልትና ችግር እንዳይጋለጡ ና ያንን ለመታደግ ወደ ሀገራቸው እንዲመለሱ የሚደረገው ስራ ላይ በግንባር ቀደምነት እንቅስቃሴ ያደርጋል። ከዚያ ውጭ ግን የዚህ ችግር ምንጭ ወይና ምንጩን መርምሮ ከተለያዩ ባለት ቀባት ጋር በመመካከር እና በመተባበር ችግሩ የሚፈታበትን ምስል ማስቀመጥ የሚያስፈልግ ነው የሚሆነው። ለዚህም የእኛ መስሪያ ቤት ችግር እየተካፈለ እንደመሆኑ እዚህ ሀገር ውስጥ ካሉ የተለያዩ አካላት ጋር ከክልሎች ጋር በተለይ በብዛት ልጆች ከሚወጡባቸው ክልሎችን ጋር በመመካከር ሰዎቹ ሳይንቀስ ወደዚህ አይነት ችግር እንዳይጋለጡ የተለያዩ ስራዎች እንዲሰሩ የጋራ ምክክሮች እየተደረጉ ይገኛሉ። በየጊዜው ዜጎች ለአደጋ እየተጋለጡ በርካታ የዜጎችን ሕይወት እያለፈበት ያለ አጋጣሚ በመሆኑ ይህን ነገር ማስቀረትን፣ መከላከልን የሚቻለው በመሰረቱ ከዚሁ ካሉበት ቦታ ሳይነቃነቁ አደጋውን አስቀድሞ ማሳየት ሲቻል ነው። ግን ከዛም በላይ በዚህ ዜጎች እንቅስቃሴ ላይ የህገወጥ አዘዋዋሪዎች ሚና ከፍተኛ ነው። እነዚህ በህገ ወጥ መንገድ ዜጎች ወደ ተለያየ ቦታ እንዲንቀሳቀሱ የሚያደርጉ ደላሎች ከተለያየ ጥቅም በማግኘት ዜጎች ያጋጠማቸውን ነገር ሁሉ ነገር የተመቻቸ ነው በሚል የተሳሳተ መረጃ በመስጠት ለችግር እንዲያጋለጡ እያደረጉ ነው። በዚህ ረገድም የራሱ መቻለ ነው ስራ እየተሰራ ነው። በአጠቃላይ ግን እነዚህ ችግር የሚያጋልጡ ነገሮችን በደንብ በዝርዝር አይቶ መፍትሄ ማስቀመጥ የሚያስፈልግ ነው የሚሆነው ይሄ ደግሞ በዚያ ተቋም ብቻ ሳይሆን በተለያዩ የሚመለከታቸው አካላት በኩል ብዙ ትኩረት ሊሰጠው የሚገባ ጉዳይ ነው። አቶ ነቢያት አያይዘው ዜጎች ወደ እነዚህ ወደ መካከለኛው ምስራቅ ሀገራት ለመሄድ የሚነሳሱበት አንዱ መንገድ የስራ እድል አግኝተው የራሳቸውን ኑሮ ለማሸነፍ ከሚያደርጉት ፍላጎት የመነጨ በመሆኑ ህጋዊና ትክክለኛ ሆነው እንዲሄዱ መንግስት መንገድ አመቻችቷል ብለዋል። እያዳመጣችሁ ያላችሁት ጋቢና ቪና ውጽ ሁና እንግዳዋ፣ እናመሰግናለን። እስኪ ቀጣዩ ምንድን ነው? ቀጣዩ እንግዲህ አድማጮች በተለያዩ የኢትዮጵያ ክፍል የሚገኙ ዘጋቢዎቻችን የሚልኩልን የተለያዩ ደማቅ ታሪኮች አሉ። እነሱን ማስደመጣችን ዛሬ እንቀጥላለን። ዛሬ የዘጋቢዎች መስኮት መሰናዶ ተራው የመቀሌ ነው። ሁለት የኢንፎርሜሽን ቴክኖሎጂ ባለሙያ ወጣቶችን ይዘናል። ነዋሪነታቸው አንዱ ስዊድን፣ ሌላኛው ደግሞ ኢትዮጵያ የሚኖር ነው ስለ ቴክኖሎጂ ሽግግር ተሞክሮ፣ ስለ ማህበራዊ ህይወትና እንዲሁም ስለ ሀገራዊ ጉዳይ ቀጣይ ተስፋ አስመልክቶ በዛሬ እለት እየተጠናቀቀ ባለው የትግራይ ዲያስፖራ ፌስቲቫል ላይ አግኝቶ ሙልጌታ አጽባሀ አነጋግሯቸዋል። የትግራይ ዲያስፖራ ፌስቲቫል እና ሁለተኛው የትግራይ የምሁራን ዓለም አቀፍ ጉባኤ ለመሳተፍ ከስዊድን ወደ መቀለ ከተማ የመጣው የኢንፎርሜሽን ቴክኖሎጂ ባለሙያ ትወልደ ገብረ ሚካኤል ከሙያ አጋሩ ኢትዮጵያ ውስጥ የሚኖር ሀፍቶን በርሀ ስለ ቴክኖሎጂ ተሞክሮ ሽግግር፣ ስለ ማህበራዊ ህይወትና እንዲሁም ስለ ሀገራዊ ጉዳይ ቀጣይ ተስፋ ውርተናል። ተወልደህ ከዘጠኝ ዓመታት በፊት ነበር ወደ ስዊድን ያቀናው። በአሁኑ ጊዜ የጤና ዘርፍ ዲጂታላይዝ የማድረግ ስርዓትና ችግር አፈታት አማካሪ ሆኖ እየሰራ ይገኛል። በሀገር ውስጥ በሚቆይበት ጊዜም ያለው ተሞክሮ ለሌሎች ለማስተላለፍ እንደሚሰራ ይገልጻል። የአይሲቲ ሶሉሽኖች፣ የአይሲቲ ፕሮዳክቶች እንደ ሶፍትዌር ምናምን የሚሰሩ ትናንሽ ካምፓኒዎች አሉ አብዛኞቹ ከነሱ ብዙዎቹ እኔም አቃዋቸዋለሁ፣ አለው ጓደኞች የነበሩ ናቸው። አንዳንዴ እንገናኛለን፣ እናወራለን፣ ተጋግዘን እንድንሰራ እናስባለን። እና ውጭ ያለውን ያገኘነውን ነውን ችሎታ እና እውቀት ከነሱ ጋር ተባብረን ያው ትግራይ ሳይማር ያስተማረንን ህብረተሰብ ሊቀይሩ የሚችሉ ፕሮጀክቶችን፣ አዳዲስ ቴክኖሎጂዎችን ለማስገባት ለመስራት ላይ ነው እየተባበርን ያለ ነው። ሃፍቶም በረሀ በበኩሉ ውጭ ሀገር ያለው የቴክኖሎጂ አቅም በመጠቀም ከሀገር ውስጥ መሰረተ ልማት ጋር በማስማማት ለመተግበር የሚያስችል አቅም ከዲያስፖራ የቴክኖሎጂ ባለሙያዎች ተሞክሮ እንደሚያገኝ ይገልጻል። አብረውኝ ከድሮ ከተማሩ ጓደኞቼ አሁን ከብዙ ጊዜ በኋላ ተገናኝተናል። አብዛኞቹ በተሻለ ዓለም ስለሚኖሩ የተሻሉ ሀሳቦች፣ ፕሮጀክቶች አቅርበዋል። ከነሱ ብዙ ያገኘሁት ነገር አለ። ሆኖም ያው እዚህ ኢትዮጵያ ውስጥ ስላለሁኝ አሁን ካለው ነባራዊ ሁኔታ ጋር እንዴት ማስታረቅ ይቻላል፣ እነሱ ይዘውት የሚመጡ ቴክኖሎጂ እና ኢትዮጵያ ውስጥ ያለ ኢንፍራስትራክቸር ስፐሲፊካሊ ደግሞ ትግራይ ውስጥ ያለ ኢንፍራስትራክቸር እንዴት የነሱ ቴክኖሎጂ መቀበል እንችላለን የሚለው በውስጤ እንዳስብ አድርጎኛል። ዞሮ ዞሮ ግን በብዙ አቅጣጫዎች የተለያዩ ሀሳቦች ቀርበዋል። ሀሳቦቹን በጣም በቅርበት እየተከታተልኩኝ እየሰማሁኝ ነው። የዲያስፖራ ፌስቲቫል እና ዓለም አቀፍ የምሁራን ጉባኤ በሚካሄድበት ጊዜ በጠቅላላ ለሀገርና ህዝብ ጥቅም የሚያስገኙ ውሳኔዎችና አቅጣጫዎች ከማስቀመጥ በተጨማሪ በመድረኮቹ የሚሳተፉ ማህበራዊ መስተጋብር እንዲጨምር ያደርጋል ብሎ አልተወልደም። እንደኛ ሀገር አይነት ሶሻል ላይፍ ውጭ ሀገር አታገኘውም። ከስራ ሰዓት በኋላ እንኳን ለሻይ ቡና ብለ ከጓደኞች ምናምን መገናኘት በጣም ይከብዳል። የስራ ቦታው ራሱ ይርቃል፣ እዚህ ቅርብ አይደለም። ለምሳ ሰዓት ቤት ምናምን መሄድ የለም። የእኛ ሀገር ሶሻል ላይፉ በጣም ደስ ይላል። ውጭ ሀገር ስትሄድ ደግሞ ስትረስ አለ፣ ያጨናንቀሃል፣ ኑሮ ራሱ ይከብዳል እና ስመለስ እዚህ እንድቆይ ይገፋፋል። በተለይ አብሮ ከተማሩ ሰዎች ጋር ምናምን ስትገናኝ የሆነ ነገር ማለት ይበራልሃል ጨለማ ውስጥ የነበርክ ይመስልና እዚህ ስትመጣ ደግሞ በደንብ እንድታስብ ደስታ አለ፣ ቀለል ይልልሃል፣ በጣም ደስ ይላል። ማለት እኔም መክረው ጓደኞቼ ወይም እንደኔ አይነት ሰዎች መጥተው አጭር ጊዜም ቢሆን በተቻለ እየመጡ እንዲገናኙ እንዲያወሩ መክራለሁ ማለት ነው። ሀፍቶም በበኩሉ ብዙ ጊዜያት ተለይተውት የነበሩ አብረውት የተማሩ ጓደኞቹ እንዲያገኝ መርሃ ግብሩ እንዳገዘው ይገልጻል። ያው የኛ ህይወት አጠቃላይ ደግሞ የህብረተሰቡ ህይወት እንዴት ማሻሻል እንደሚቻል በማሰብ እኛም እነሱ የደረሱበት የቴክኖሎጂ እንዴት ኮፕ አፕ ማድረግ እንደምንችል ነው ብዙ ጊዜ በቁም ነገር የምናወራ ከዛ ውጭ ደግሞ ያው በህይወት ስታወራ ደሞ አብረህ ድሮ ተማሪ ነበርክ፣ አሁን ያው ሁኔታዎች ተቀያይሮ ግማሹ ትዳር ይዞ ወልዶ፣ ግማሹ ደግሞ በሌላ ይኖርና ብዙ ጊዜ ብዙ ተነፋፍቀው እንደነበሩ ሰዎች ነው የምናወራው። በሀገሪቱ በአሁኑ ጊዜ የተፈጠረው ችግር ለመፍታት ለህዝብ የሚጠቅሙ የቴክኖሎጂ ውጤት በጸጥታ ዘርፍ ይሁን በሌሎች ዘርፎች ከዲያስፖራ ወጣት ባለሙያዎች ጋር እንደሚሰራ ነው የተናገረው። ሀብቶም ከአይቲ ውጭ ሚዲያ ላይም በቅርበት ስለምከታተል በጣም ያደረግኩኝ እያንዳንዱ የኢትዮጵያ ሁኔታ ስለምከታተለው ነገሮች እየተሻሻሉ ከመሄድ ይልቅ እየባሱ ያሉ ነው የሚመስሉት። ብዙ ጊዜ ችግሮች ሲኖሩ እንዴት ነው ችግሮችን መፍታት የምንችለው ብለን እንመካከራለን። እንደ ዜጋ፣ አሁን ደግሞ ስፐስፊካሊ አይቲ ላይ እንደሚሰሩ አይነት ሰዎች ምን አይነት መፍትሄ ሊኖር ይችላል ብለን እናስባለን። ዞሮ ዞሮ ሁሉም ባለበት አካባቢ ነው መፍትሄ ማቅረብ የሚችለው እና ትግራይ ውስጥ ባለው ሁኔታ እንዴት ኢኮኖሚካሊም ፖለቲካሊም እንደገና በጸጥታ በኩል አይቲ ምን አይነት አስተዋጽኦ ሊኖረው ይችላል? አይቲ በእያንዳንዱ ሴክተር ከእርሻ፣ ከጤና፣ ከአስተዳደር ውጭ በጸጥታ በኩልም ምን አይነት ሮል ሊኖረው ይችላል? ሀገሪቱ ወደ ነበረችበት ለመመለስ ትግራይ ደግሞ ያው አሁን ያለው ሁኔታ ሰላሙ እንዴት አስጠብቀን መሄድ እንችላለን የሚለው ላይ እናወራለን። የአይቲ ኮንትሪቢሽን እንዴት ማስገባት እንችላለን የሚለው ላይ ብዙ ጊዜ እናወራለን። ተወልደም ተመሳሳይ ሀሳብ አለው። ቢያንስ በየአመቱ ለመምጣትና የምችለውን ለማገዝ ለድርጅትም ማሰብ ወይም የሆነ ነገር መስራት ለእኔ ማለት የእኔ ካምፓኒ ለመመስረትም እየተመላለስኩ እንድሰራ እንድገናኝ አስብያለሁ ማለት ነው። ተባብረን አንድነታችንን አጠንክረን፣ በተለይ በአሁኑ ሰዓት ሁሉም እንደሚያውቀው ትግራይ ነች ከሰላም አንጻር ደና የሆነችው ማለት ነው። ይህንንን አጠንክረን አንድነታችንን አስምረን የኢኮኖሚና የሰላም የእድገት አቅጣጫ ተከትለን አብረን ከሰራን አዳዲስ ቴክኖሎጂዎችም ሆኑ እርሻም ሆነ ገበሬውንም ሆነ ሁሉንም አንድ ላይ አምጥቶ የሚያሳድግ ኢኮኖሚ ነው የሚያዋጣን። ይህን ይህን በደንብ ከሰራንበት በደንብ ተባብረን በደንብ ከሰራን ወደ ተሻለ መንገድ እንሄድ እንችላለን። ሁለተኛው የትግራይ ዲያስፖራ ፌስቲቫል ዛሬ ማምሻውን እየተጠናቀቀ ይገኛል። ለአሜሪካ ድምፅ ሙልጌታ ጽቡሃ። ጋቢና ነው እያዳመጣችው የምትገኙት ከአሜሪካ ድምጽ ራዲዮ የሚተላለፍ ወጣቶች ላይ ትኩረትን ያደረገ የራዲዮ መሰናዶ ነው። እንግዲህ በዚህ በክረምት ወቅት ብዙ ወጣቶች ወደ መጽሐፍት ትኩረታቸውን የሚያዞሩበት ጊዜ ነው። መጽሐፍት ሻጮችም የተሻለ ገቢ የሚያገኙበት ወቅት እንደሆነ ይነገራል። የዘንድሮ ክረምት ስ ለመጽሐፍት ሻጮች በረከትን ይዞ መጣ ይሆን ብሎ ሀብታሙ ስዩም ከሁለት መጽሐፍት ሻጮች ጋር ቆይታ አድርጓል። መኪኖችና ሰዎች እየተጋፉበት በሚያልፉት የሜክሲኮ አደባባይ መንገድ ዳር አሮጌ መጽሐፍትን ደርድሮ ለስድስት ዓመታት አስነብበዋል። የሜክሲኮ አምድ መጽሐፍት መደብር ባለቤት ለሆነው ኤልያስ ገብረ ማርያም ወትሮ ክረምት ብዙ አንባቢዎች መደብሩን የሚጎበኙበት ብዙ መጽሐፍትን የሚሸጥበት ጊዜ ነው። ዘንድሮ ግን ግን ከቀደመው ጋር ትምህርት ያየው ትንሽ አሁን ምንድነው? ሰውም የመጽሐፍ ዋጋው በጣም ዘግናኝ እየሆነ ነው አንተ ደግሞ ሰው ይፈራል እየፈለገ አሁን አንዳንድ ግለ ግን ታሪኮች እየወጡ ነው። ዋጋ ስትሰማ በቃ ሩብ ሺህ ብር ነው የሚጠየቀው 250 ብር በጣም በቃ ስድስት መቶ ብር እንደዛ ናቸው። ያን ደግሞ ብዙ ሰው ደግሞ አሪፍ አንባቢ ያለው በብዛት ገንዘብ የለው። የቆዩ መጽሐፍትን ከሚሸጠው ኤልያስ የአስር ደቂቃ የእግር መንገድ ላይ ከብሔራዊ ቲያትር ጀርባ ራስዎን ካገኙት ከጃፋር መጽሐፍት መሸጫ ጋር ይተያያሉ። መጽሐፍት ቤቱ ከአስር ዓመታት በላይ አዳዲስ መጽሐፍትን ሲያሳትም ሲያከፋፍል ከርመዋል። እዚህ ክረምቱ በአንጻራዊነት ጥሩ ገበያ ይዞ የመጣ ይመስላል። የጃፋር መጽሐፍት መደብር የሽያጭ ባለሙያ ዳዊት ውድማጣስ የመጽሐፍ ገበያው ያው የታወቀ ነው። ከዕለት በዕለት እየጨመረ ነው። በተለይ ደግሞ ክረምት ላይ የበለጠ ተማሪው ትምህርት ዘጋል፣ የሚያርፍ ሰዎች ስለሚኖሩ የመጽሐፍ ገበያው የበለጠ አንባቢም ይጨምራል። ወዲያና ወዲህ ያሉት መጽሐፍት ቤቶች የሚጎበኟቸው አንባቢያን አይነትም ለየቅል ነው። የኤልያስን መጽሐፍት ቤት የሚረግጡ አንባቢያን ብዙ ጊዜ ቆየት ያሉ ህትመቶችን የሚናፍቁ ናቸው። የእነዚህ ህትመቶች ዋጋ እንዳላቸው ታሪካዊ ርባናና የቁም ነገር ይዘት ይለያያል። አሮጌ መጽሐፍት በባህሪያቸውም ውድ ናቸው። ታ እስከ አራት ሺ ብር ሚሽር መጽሐፍት ይኖራል። አሁን መግራኝ መህመድ ምናም በጣም ውድ ናቸው። በጣም ቆይቷል። የህትመት ጥራታቸው እንትን ነው። ሀርድ ከቨር ናቸው። ድጋሚ ቢታከሙ እንኳን በዛ ጥራት አታገኛቸውም። ፎንቱ ጎላ ያለ ነው። እንደገና የጊዜው ዋጋም የጊዜው የነበረው እንትን መቼም በጣም አሪፍ ነበር። አሁን ላይ እንዳለው የሚሸጠ ወረቀት አይደለም። አይ የሚወጋ ወረቀት አይደለም። ያ ያንትን ብሎበት ውድ ናቸው በዛ አሁን ኩራት የሚያሳጥማቸው መጽሐፍ እነዚያ አጫጭሮቹ ቀለል አይደሉም። ከዛ ሁለት ደግሞ ስብረ የሚሸጡ መጽሐፎች አሉ። ጃፋር መጽሐፍት ቤት የክረምት ገበያው ብዙ ጊዜ የትምህርት አጋዥ መጽሐፍት እንደሆኑ የሽያጭ ባለሙያው ዳዊት ወድ ማጣስ ነግሮኛል። እንደው ለአብነት ያክል ሰባትና ስምንተኛ ክፍል የሚማሩ ተማሪ ልጆች ያሉት ሰው አጋዥ መጽሐፍትን ለመሸመት ቢፈልግ እስከ ስንት ያወጣል ብዬ ጠይቄዋለሁ። ምሳሌ የሰባተኛና ለስምንተኛ ክፍል አጋዥ መጽሐፎች አሉ በተለያዩ ብራንድ ማለት ኤክስትሪም አለ፣ ለምሳሌ ሱፕ አለ፣ ኮሜት አለ፣ ፓወር አለ፣ ብዙ አይነት አለ። ስማቸውም ዋጋቸው ያን ያህል ይለያያል። በአቬሬጅ አሁን እኛ ጋር ሰባ አምስት ብር ከበር ፕራይስ ቢል ትዌኒ ፐርሰንት ዲስካውንት አድርገን ወደ ስልሳ ብር አካባቢ ይሸጧዋለን። አንዱ መጽሀፍ ሰባ አምስት ብር ቢል ሰማንያ ብር ቢል ስልሳ አምስት ብር መሰጉር ያ የሚለውን ከማንያ ብር ሀያ ፐርሰንት ሶፍ አለው። የመጽሐፍት ሻጭነት ስራ የራሱ የሆኑ ፈተናዎች እንዳሉት በውስጡ ያለፉ ወገኖች ይናገራሉ። እድሜ ጠገብ መጽሐፍትን ለአንባቢያን ለሚያቀርበው ኤልያስ፣ እሱን የመሰሉ ከነባር መሸጫ ስፍራቸው በየቀኑ እየተገፉ የመሆናቸው ጉዳይ ያሳስበዋል። ጃፋር መጽሐፍት ቤትን የመሰሉ በአሳታሚነትም እንቅስቃሴ የሚያደርጉ መጽሐፍት ቤቶች በበኩላቸው የወረቀትና ማሳተሚያ ዋጋ መናር አንባቢያንን እንዳያሸሽ ስጋት አላቸው። ምንም ጥያቄ ሌለው የህትመት ዋጋ መወደድ ነው የሁሉንም አሁን ችግር እያደረገው። የሚታየውም ችግር የወረቀት መወደድ እና የህትመት ዋጋ መወደድ ብቻ ነው። አይተኸው እንደሆነ የድሮ መጽሐፎች እና በቀደም እኮ ከአንድ ከሶስት አመት በፊት የሚወጡ መጽሐፎች እና አሁን ላይ ያሉ የሚወጡ መጽሐፎች ከበር ፕራይስ ብታይ ሁለት መቶ ፐርሰንት በላይ ነው። ምናመጣ ስ የህትመት ዋጋ ነው። ስለዚህ ሰው ደግሞ ለማንበብ ፈልጎ ይመጣና ና ብር አንሶት የሚመለስ በጣም ብዙ ነው። ከዚህ ያለፍ ብሎ ደግሞ እንደ ጎጅም እንደ ጠቃሚም የሚነሳ ሌላ ጉዳይ አለ። የማህበራዊ መገናኛ አውታሮች መስፋፋት። ኤልያስ ግብረ ማርያም በሁለት አንግል ማየት እንችላለን። አንደኛው አሁን ለምሳሌ እኛ አሁን እኔ በእኔ ካጠቃቀም አንድ ገጽ ከጠነጠብኩኝ ሰዎች ያን መጽሐፍ ፍለጋ ይመጣሉ። ዶመት አድርጌዋለሁ። በጣም ፖዘቲቭ ነገሩ ማለት ነው። ይህንም ብታነብብለ ሰዎች ሪኮመንድ የምትደራረግበት ነው። የአርባ አንድ አርባ ብዛ ያለው ገባሪ ነገሩ ደግሞ ምንድን ነው? አሁን ዳስ እንትን ሆነ ሰው ዝም ሲኖሩ እንኳን የሚለውን ሳይ ነው ላይክ እና ኮሜንት የሚያደርገው የአጭር ጽሑፍ ሰለባ ሆነ። አሁን ያለው እንትን ልብ ብለህ ካየህ በጣም የሚያሳፍር ነገር ነው። ከሶስት መቶ ገጽ በላይ መጽሐፍ ማንበብ ቦሪንግ እየሆነበት ነው። ሁሉ አሁን ወጣቶች መሰላት አታትር ነገር ስራ የሚል በዚህ በጣም ጎድቶታል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የዛሬ የጋቢና ጉዟችን በዚሁ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ያቀናበረልን ሞክቤል ያቤሮ ነው። የዛሬ የድምፅ መሐንዲሳችን ቮይቴክ ነው። ደናደሩ ነገ እንገናኝ። Radio Sagali Americati.